በኢትዮጵያ በመንግስትና በፓርቲ የተለያዩ ደረጃዎች ግምገማዎች እየተካሄዱና እርምጃዎች እየተወሰዱ መሆናቸው እየተገለጸ ነው። በአማራ ብሔራዊ ክልል መንግስት ውስጥ እስከ አሁን በተካሄዱ ግምገማዎች ወደ አምስት መቶ የሚጠጉ ባለሥልጣናት በተለያየ ደረጃ ተጠያቂ እንደሚሆኑ የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ አቶ ንጉሡ ጥላሁን ለቪኦኤ ገልጸዋል። ሰሎሞን አባተ ነው ያነጋገራቸው። አቶ ንጉሡ ጥላሁን፣ በቅድሚያ አመሰግናለሁኝ ለጊዜውና ለዚህ ለፈጣን ምላሾ ጥያቄ በአሁኑ ጊዜ በብዙ የኢትዮጵያ አካባቢዎች በተለይ ደግሞ በአማራው ክልል ውስጥ በመንግስት ባለስልጣናት መካከል ቁጥጥር እየተካሄደ መሆኑን፣ እስራቶች እየተካሄዱ መሆኑን የሚጠቁሙ ዘገባዎች ነበሩ እና ምንድን ነው ለመሆኑ እየተካሄደ ያለው? በመካሄድ ላይ ያለው ያው ቀደም ብሎ የተጀመረው በነሀሴ አጋማሽ የተጀመረው በክልል ደረጃ እስከ ታች ድረስ የዘለቀ የተሀድሶ መድረክ ነው። በዚህ የተሀድሶ መድረክና ግምገማ ከላይ እስከታች አመራሩ በግምገማ ውስጥ እንዲያልፍ እና ይሄ ደግሞ ህብረተሰቡንም መላ አመራሩንም ያሳተፈ እንዲሆን በተቀመጠው አቅጣጫ መሰረት ይሄ ነው ሲካሄድ የነበረው። በዚህ መነሻ ከክልል ጀምሮ አመራር በተገመገመበት ልክ በጥንካሬም በጥረትም፣ በተለየበት ሁኔታ የማሸጋሸግ ተጠያቂነት የሚያሰፍን ስርዓት መዘርጋትና ተጠያቂ የሆኑ የሚሆኑ አመራሮች ሲገኙ ተጠያቂ የማድረግ ከኃላፊነት መነሳት ያለባቸው አመራሮች ከሆኑ ደግሞ ከኃላፊነት እንዲነሱ ማድረግ እነዚህ በመጀመሪያ የአመራሩን ብቃት እና ችሎታ ተገቢነትም ጭምር ከግምት ውስጥ ያስገባ ስምሪት መስጠት፣ በዚህም የህብረተሰቡን ጥያቄ ምላሽ መስጠት የሚችል አመራር ቁመና ማረጋገጥ በሚል በተያዘው እቅድ መሰረት እስከታች እስከ ቀበሌና ወረዳ ድረስ እነዚህ ግምገማዎች ተካሂደዋል። በግምገማዎቹም የተገኙ ጥፋቶች ሲኖሩ የተጠያቂነት ስርዓት የማስፍን እንቅስቃሴ ተጀምሯል። ለመሆኑ ይሄ የተጠያቂነት ስርዓት ያለ ነው? የተጠያቂነት ስርዓት ያሉኝ ነገር ምን ምንን ያካትታል? ይሄ ተጠያቂነት እንግዲህ ምንድነው? አንድ አመራር በጎኑ ካሉ አመራሮች በድርጅት አባላት በህብረተሰቡ የሚነሱበት ቅሬታዎች እና ጥቆማዎች ካሉ በብቃትም በአቅምም በችሎታም በተለያዩ ምክንያቶች በራሱ በአመራሩ ጥያቄም ከጤናም ከተለያዩ መነሻዎች አመራር ማሸጋሸግ አስፈላጊ ሆነው አንዳንዱም በራሱ ጥያቄ ይህ ስምሪት የሚሰጥበት ነው። ከዛ ውጭ ግን በተለይም ከሙስናና ኪራይ ሰብሳቢነት ጋር የተያያዘ አላግባብ ለመበልጸግ እና ለመክበር ጥረት በማድረግ ሕብረተሰብ ላይ በደል ማድረስ የተመለከቱ ጥቆማዎች ሲመጡ ጥቆማዎቹ በመጣራት ላይ ናቸው። እስካሁን ባለው ሁኔታ በእኛ ክልል ወደ ሁለት መቶ አርባ ዘጠኝ አመራሮች ማስጠንቀቂያ የሚሰጣቸው እና ከኃላፊነት የሚነሱ ከወረዳ እስከ ክልል ድረስ፣ በሌላ መልኩ ደግሞ ሁለት መቶ አርባ ያህል አመራሮች ተጠያቂ የሚሆኑበት አጣሪ ኮሚቴም ተዋቅሮ ጉዳያቸው የሚጣራ በህግ የሚያዝ ሆኖ ተለይቷል። ሌላው አመራር አንዳንዱ ከተነሳበት ቦታ በተፈላጊነት ወደ ሌላ ቦታ የሚዘዋወርበት አንዳንዱ ደግሞ በተለያዩ ምክንያቶች በራሱም ጥያቄ ጭምር ከኃላፊነት የሚነሳበት አንዳንዱ ከአመራር ብቃት ማነስ ወደ ባለሙያነት እና ወደ ሌሎች ስምሪቶች የሚሰጥበት ሂደት ነው ያለው እና እስካሁን በዚህ ሁኔታ ላይ ነው ያለው። በአጠቃላይ በክልላችን ለመሆኑ በቁጥጥር ስር ያዋለ ሰው አለ? እንግዲህ ይሄ በየወረዳው በየክልሉ የከፋ ችግር ውስጥ የገባ አመራር ያው በቁጥጥር ስር መዋሉ አይቀርም። እስካሁን ባለው ሂደት በአጠቃላይ በመጣራት በአጣሪ ኮሚቴ ተዋቅሮ ጉዳያቸውን እያጣራ ያለ በማጣራት ብቻ ሳይሆን ደግሞ የሕግ ተጠያቂነት የሚኖርባቸው ተብሎ የተለዩ ሁለት መቶ አርባ ያህል አመራሮች ናቸው፣ ከላይ እስከ ታች ማለት ነው። ስለዚህ ይሄ አሁን የማጣራቱ ሂደት በአግባቡ ከተሄደ እና ከተጠናቀቀ በኋላ ስህተት የሆነው የማጣራቱ ሂደት ግለሰቡን ነጻ የሚያደርገው ሆኖ ከተገኘ ነጻ የሚሆንበት፣ ነገር ግን ደግሞ ተጠያቂ የሚሆንበት ከሆነ ፖለቲካዊ ውሳኔም አስተዳደራዊ ውሳኔም ህጋዊ ውሳኔና እርምጃም የሚያርፍበት ነው የሚሆነው አሁን ጉዳዮቹ ተለይተው እየተጣሩ ተነቅሰው እየታዩ ናቸው ያሉት እነዚህ እንደተጠናቀቁ ደግሞ ለሚዲያም ለህብረተሰቡም ግልጽ ይደረጋል ማለት ነው በዝርዝር አሁን ያለው ሁኔታ ግን እዚህ ደረጃ ላይ ነው ያለ ነው ስለዚህ በአሁኑ ጊዜ ሁለት መቶ አርባ የመንግስትና የፓርቲ ባለስልጣናት እስር ቤት ውስጥ ነው የሚገኙት ነው የሚሉኝ አይደለም እስር ቤት ውስጥ አይደሉም ያሉት እና ጉዳያቸው የሚጣራ ጥቆማ የተሰማባቸው ቅሬታ የቀረበባቸው በተለይም ከሙስናና ከኪራይ ሰብሳቢነት ጋር በተመለከተ ጉዳያቸው እንዲጣራ የተወሰነ ናቸው። እነዚህ ጉዳያቸው ተጣርቶ ገና ነፃ የሚሆኑ በጉዳዩ የማይጠየቁ ግን ደግሞ በስህተት የሚሆን የተሳሳተ መረጃ የሚሆን ሊኖሩ ይችላሉ። ወንጀል የፈጸሙ ጥፋት የፈጸሙ ሊኖሩ ይችላሉ። አሁን የማጣራት ሂደት ላይ ነው ያለ ነው እንጂ ይሄ አመራር በሙሉ ወደ እስር ቤት የገባበት ሁኔታ አይደለም ያለው። የታሰሩ ግን አሉ ወይስ የሉም? በዚሁ ሁኔታ አሁን ባለበት ሁኔታ የታሰሩ የሉም። በዚህ በግምገማው ወደ እስር ቤት የገቡ የሉም እስካሁን በደረሰን መረጃ ማለት ነው። በየወረዳው በየዞኑ በተለያየ ሁኔታ ላይ ነው ያለው። እስካሁን በተያዘ ሁኔታ ግን ጉዳዮች እየተጣሩ ነው ማለት ነው። ለመሆኑ አቶ ንጉሱ ይሄ የማጣራት የሚባለው ነገር ምን ያህል ግልጽ ይሆናል? ምን ያህል ፍትሐዊ ይሆናል? በመጀመሪያ የፖለቲካ ጫዋታስ እዚህ ውስጥ ሊኖር አይችልም ወይ? የመሸሻ አይነት አንዳንድ ነገሮችን ለመሸፈኛ ጉዳይስ ሊውል አይችልም ወይ? እንዲህ አይነቱ ስራ ምን የሚሸፈን ነገር አለ? ለምሳሌ የሚሸፈን ምንም ነገር እኮ የለም። ምን ያህል ግልጽ ይሆናል? እሺ፣ እሱን ያስረዱኝ። ግልጽነትን በተመለከተ በመጀመሪያ ደረጃ አሁን እየተደረገ ያለው አመራሩን በተመለከተ በመድረክ የላይኛውን አመራር የታችኛው አመራር እንዲገመግመው፣ ከጎን ያለው አመራር እንዲያየው፣ እንዲገመግመው ከዛ ባሻገር ደግሞ ከታች ያለው አመራር እንዲያየው እንዲገመግመው ሕብረተሰቡ አስተያየት እንዲሰጥበት እንዲተች ተደርጓል። አንድ ሁለተኛ፣ አሁንም ቢሆን ጉዳዮች አሉኝ የሚል ማንኛውም ሰው በማንሳት በሚፈልጋቸው ጉዳዮች ላይ ጥቆማ እንዲሰጥም ጥቆማ የመስጫ ስርዓቶች ተዘርግተዋል። ስለዚህ አንደኛ በመድረስ የተነሳ ሁለተኛ፣ በጥቆማ ደረጃም ጥቆማ የሚሰጥበት ሆኖ አጣሪ ኮሚቴው በመድረስ የተነሱ ግምገማዎችን ኪሶችን፣ እና ጥቆማዎችን እና በሚስጥር የተሰጡ ጥቆማዎችን አጣምሮ ግለሰቡን እና መረጃዎችን ማዕከል አድርጎ መረጃዎችን አይቶ አጣሪ ኮሚቴው አስተያየት ይሰጣል። የሚመለከተው አካል በየደረጃው ስላለ ይሄ ውሳኔ ያሳልፋል። በዚህም መሰረት እጅግ ግልጽ የሆነ ግልጽ ብቻ አይደለም፣ አሳታፊ የሆነ አመራሩን በሞላ ላይ ያሳተፈ ለኅብረተሰቡ ለተሳትፎ የጋበዘ እናም ግልጽ የሆነ ሂደት ለመሄድ የተጀመረ ስለሆነ ሌላ የተደበቀ ጨዋታ ሊኖር አይችልም። ከኅብረተሰቡም ከህዝብ የሚደበቅ ነገር የለም። ህዝብም ደግሞ ቢደበቅ ህዝቡ መቼም ቢሆን የሚናገረው ነገር አለና ከህዝብ የሚደበቅ ነገር የለም። በመሰረቱም ጫወታ ውስጥ የሚያስገባ ነገር የለም፣ ለመጫወት አይደለም አመራር ተሰብስቦ ግምገማ እያደረገ እርስ በእርሱ እየታገለ እነዚህን ችግሮች እየለየ የሄደው እና አሁንም የአመራር ትምሪት እየሰጠ ያለው ለጫወታ ሳይሆን ሀገርና ክልልን ከጥፋት ለማዳን የተጀመረ መልካም ነገርን ለማስቀጠል እና ችግሮችን ነቅሶ ለመፍታት የሚደረግ እንቅስቃሴ ነው እና ከጨዋታ ጋር ሊታይ አይገባውም ማለት ነው። በነገራችን ላይ ከፓርቲው ሊቀመንበርና የሀገሪቱም ጠቅላይ ሚኒስትር አንስቶ በየደረጃው ያሉ ባለስልጣናት ሲናገሩ የቆዩበት አሁንም እየተናገሩ ያሉት እርሶም ራሱ የገለጹት ሁኔታ አለ። በመንግስቱ ውስጥ በተለያዩ እርከኖች እንደዚሁም በፓርቲው ውስጥ በብልሽት በንቅዘት፣ በሙስና ምክንያት የተፈጠሩ ችግሮች፣ ስህተቶች፣ ጥፋቶች እንደነበሩ ሲገለጽ ቆይቷል። አሁንም እየተገለጸ ነው ያለው። ይህንን ብሶታቸውን በማሰማታቸው ምክንያት የታሰሩ ዜጎች አሉ የተቃዋሚ የፖለቲካ ድርጅቶች ፓርቲዎች መሪዎች በእንቅስቃሴ ውስጥ ባይሳተፉ እንኳን ተይዘው እየተንገላቱ እየተጉላሉ አሉ፣ አሁንም በእስር ላይ አሉ እያሉ ብዙዎች ይናገራሉ። ዜጎችም፣ ግለሰቦችም፣ የፖለቲካ ፓርቲዎች መሪዎችም ይናገራሉ። እና በዚህ ሁኔታ ውስጥ የእነዚህ ሰዎች ዕጣ ፈንታ ምንድን ነው የሚሆነው? በእኛ ክልል ሁኔታ ልገልጽልህ የምችለው በአማራ ክልል ያለውን አጠቃላይ ሁኔታ እና እግረ መንገዱንም በሀገር ተመሳሳይ ስዕል ስለሚኖረው ይህንን ነው ልገልጽልህ በመጀመሪያ ደረጃ ኢህአዴግም በአደንም የአማራ ክልል መንግስትም የለየው ሀገራችንን ወደ ልማትና ወደ ለውጥ በምንወስድበት ሂደት ውስጥ ኪራይ ሰብሳቢነት እና አላግባብ ለመበልጸግ የሚደረግ ጥረት ፈተና ነው፣ ይታወቃል። ይሄንን የመታገል ሂደት ሁልጊዜ ሀገርን ለማዳን አለማዳን ጉዳይ ነው። የአሁን ጊዜ ብቻ ሳይሆን በባህሪው ልማትን የማረጋገጥ መንገድ አንድ ሆኖ ልማትን የማደናቀፍና ከልማታዊነት ውጭ በሆነ ሁኔታ ለመበልጸግ የሚደረግ ጥረት ይሄ ደግሞ የመንግስት ኃላፊነት ላይ የተቀመጠ ወገን ባለው ምቹ ሁኔታ ንጹህ እስካልሆነ ድረስ የመንግስትን ስልጣን ለግል መጠቀሚያ ማድረግ አንድ ችግር ተደርጎ ተገምግሟል። ለመንግስት ስልጣን ያለ አተያይ የተዛባ በሆነበት ሁኔታ ብልሽት ሊኖር እንደሚችል፣ ከዚህ ብልሽት ደግሞ መጽያውና መውጫው መንገድ ጠንካራ ውስጠ ድርጅት ትግል ማድረግ ነው። ይሄ ውስጠ ድርጅት ትግል ደግሞ ህዝቡንና መላ አባሉንና አመራሩን ማሳተፍ ነው። በዚህም ላለፉት ሶስት አራት ወራት በስፋት የተሄደበት መንገድ ይሄ ነው። ይሄንን ችግር ከለየም በኋላ ከዚህ ችግር ለመውጣት ነው ይሄን ስራ እየሰራ ያለ ነው። ይሄንን ስራ በምንሰራበት ጊዜ ግን የግለሰቦች የሌላ የተቃዋሚ ፓርቲ አባላት አመራሮች ይሄንን ችግር በማንሳታቸው እና በመሞገታቸው ለእስር ተዳርገዋል የሚለው በኛ ክልል ሁኔታ ይሁን በአጠቃላይ በማንኛውም ሁኔታ ሰው በፖለቲካ አቋሙ አይታሰርም፣ አይጠየቅም። በፖለቲካ አቋሙ በዚህ ሀገር ላይ በእኛ ክልል ሁኔታም እነዚህ የሚነሱ ጉዳዮች ካሉ በፖለቲካ አቋሙ ሳይሆን ግለሰቡ ባለው በጥፋት ተሰማርቶ ከሆነ የሚያስጠረጥረው ጉዳይ ከሆነ ማንም ሰው ከህግ በላይ አይደለም እና በህግ ጥላ ስር ሆኖ ይጠየቃል። ይሄ የፖለቲካ አባልነት ወይም ደግሞ አመራርነት ግን ደግሞ ጥፋት ካጠፋ ከተጠያቂነት ነፃ ነው ኢሚውንድ ነው የሚባል ነገር የለም። ስለሆነም መንግስት ራሱ እኛ ራሳችን ኪራይ ሰብሳቢነት አጥፊ ነው፣ ሙስና አጥፊ ነው እያል የራሳችንን የእኛን ችግር ለይተን እየታገል፣ በአመራር ውስጥ በእኛ ውስጥ ያለውን ኪራይ ሰብሳቢ እየታገል፣ ህዝቡ የሚጠቁመውን ህዝቡ ምንም የፖለቲካ አቋም ይኑረው፣ የትኛውንም ፓርቲ ይምራ፣ የትኛውን ፓርቲ አባል ይሁን ተጠያቂ ሊሆን የሚችልበት ማንም እሱን ተጠያቂ ሊያደርግ የሚችልበት እድልም የለውም፣ ሁኔታም የለው። ምናልባትም ሌሎች ጥፋቶች ውስጥ ተገኝቶ በሌሎቹ ጥፋቶች የተጠየቀ የፖለቲካ አመራር ይሁን መሪ የፖለቲካ አመራርነቱን ወይም መሪነቱን እንደ ተገን ማድረግ የሚፈልግ መጠጊያ የሚፈልግ ከሆነ ይሄ ትክክል አይደለም ማለት ነው። እኛ እስከምናውቀው ድረስ ህጉም እስከሚፈቅደው ድረስ በአሰራሩም እስካለው ድረስ ግን የኪራይ ሰብሳቢነትን በመታገሉ እንዲያውም መንግስት እና ህዝብ እየታገለና እየተጸየፈ ያለውን ኪራይ ሰብሳቢነት በመታገሉና አጋር በመሆኑ ሊጠየቅ ሳይሆን ሊሞገስና ሊወደስ ነው የሚገባው። ነገር ግን ደግሞ የፓርቲ አባልነትን ወይም አመራርነትን ጥፋት እያጠፉ ለሌላ ከለላ መጠቀም አይቻልም ማለት ነው። ይሄ ትክክል አይደለም ማለት ነው። አቶ ንጉሱ ጥላሁን ለሰጡኝ ማብራሪያ በጣም አመሰግናለሁኝ፣ አመሰግናለሁ።